የዛሬው ሴቶችና ቤተሰብ እንግዳ ባለፈው ሳምንት አዲስ አበባ ውስጥ በተካሄደው ኦሪጂን አፍሪካ 2015 የሚባል የጥጥ የጨርቃጨርቅና አልባሳት ኢንዱስትሪ ዓለም አቀፍ ኤግዚቢሽንና ውይይት ከተናጋሪዎች አንዷ ነች። የቀድሞዋ እጅግ ታዋቂ የዓለም አቀፍ ፋሽን ሞዴል ኢትዮጵያ ከፍተኛ ተሰጦ ያላቸው የአገር ባህል ጥበብ ፈጣሪዎች እንዳሏት ትናገራለች። ታዲያ የኢትዮጵያ ብቻ ሳይሆኑ በአጠቃላይ የአፍሪካ የፋሽን ጥበብ ባለሙያዎች በዓለም አቀፉ ገበያ ተገቢውን ስፍራ ሊያገኙ ያልቻሉበትን ምክንያቶችና ያሉትን ፈተናዎችም ትዘረዝራለች። ስራቸው በአገር ውስጥ ሊታወቅ፣ ሊገበይና ሊታገዙ ይገባል ነው የምትለው። በኤግዚቢሽኑ ላይ መለስካቸው አማሃ ያነጋገራት እንግዳ ራሷን በማስተዋወቅ ትጀምራለች። ስሜ አና ጌታነህ ነው። ኢትዮጵያዊ ነኝ። ሀያ ዓመት ሆነኛል ፋሽን ኢንዱስትሪ ውስጥ መጀመሪያ እንደ ሞዴሊንግ ነው የጀመርኩት። ቀጥታ ከትምህርት ቤት ወደ ሞዴሊንግ ገባሁኝ። በአጭር ጊዜ ሰርች የማቆመ መስለኝ ነበረ፣ ግን ያው ገብቼ ብዙ አመት ሰራበት። ዛሬ የምሰራው ከፋሽን ጋር ብያያዝም በሞዴሊንግ ኢንዱስትሪ አይደለም፣ በዲዛይን እና በሜንትሪንግ እና ያው ሶሻል ቢዝነስ ግን ያው ምንጩ ከሞዴሊንግ ኢንዱስትሪ። ብዙ ነገር ስለ ፋሽን ተማርኩኝ። ብዙ ነገር አየሁኝ ራሱ ስሰራ እና እንዴት ነው ይሄንን ሁሉ ነገር በአፍሪካን ቱት እንዴት ነው ግሎባል የሆነን በጣም ማስቭ የሆነ ኢንዱስትሪ እንዴት ነው እኛ መጠቀም የምንችለው? አፍሪካን ሞዛይክ የሚለው የድርጅት ስም በዚህ ምክንያት እንዲሰተሹው አክቹዋሊ የዛን ጊዜ በኒውዮርክ ግማሽ ጊዜ ኒውዮርክ፣ ግማሽ ጊዜ ፓሪስ ነበር የምኖረው እና ለዚህ ነው አፍሪካን ሞዛይክ እና ሞዛይክ፣ ያ ብዙ ልዩ ትንሽ ትንሽ ነገሮች አንድ ላይ መጥቶ ሆል ሲሰሩን አይደለም። ስለዚህ ሞዛይክን የኔ ዋናው ዓላማዬን ይሄንን የአፍሪካን ዲዛይኖች ሰፖርት ማድረግ የምንችለው እንዴት ነው ኮሌክቲቭሊ ስንሰራ ነው አንድ ላይ ሆነ። ምክንያቱም እኛ እዚህ ሀገር ያለው ችግር ዲዛይኖች ሌላ ሀገር ደቡብ አፍሪካ የምንሄድ ችግር አላቸው፣ ዌስት አፍሪካ መሄድ ችግር አላቸው። ብዙ ልዩ ልዩ ሀገሮች አፍሪካ ውስጥ

ዲዛይነሮች አሉ። ልብስ መስራት ይወዳሉ፣ ፋሽን ይወዳሉ። ግን እንደልባቸው ልባቸው አንድ ላይ ልክ አውሮፓ አሜሪካን ሀገር እንዳለ ጥሩ ጨርቅ አቬይላብል ሆኖ ማኒፋክቸሪንግ አቬይላብል ሆኖ ጥሩ ዲዛይን ትምህርት ቤት እንዲያስተምራቸው ስጦታ ኖሮ ያን ስጦታ በደንብ ዲቨሎፕ ማድረግ አለባቸው። ስለዚህ ያ ሁሉ ገና ነው እኛ ጋር። ስለዚህ ለዚህ ነው እስካሁን ድረስ በዛ ብዙ ማድረግ ያልቻለ የሚለው። አሁን ግን ብዙ ለውጥ የታየው ግን ቆይ መጀመሪያ ፋሽን ማለት ምንድን ነው? ፋሽን ማለት እንግዲህ ልብስ አለ የምንለብሰው ቀን በቀን ሁላችንም ልብሳችን ለብሰን የምንወጣ አይደለም። ብናስበውም ባናስበም ያ የምንለብሰው ልብስ በፋሽን ድሪቭን ነው ማለት የዛሬ አስር ዓመት ሀያ ዓመት የሚለበስ የኮት አይነት የሆነበት ስሩ አይነት ቀለሞች ምናምን ዛሬ ብዙ ላልነት ለብሰን እንችላለን። ምክንያቱ ያ በድሮ ጊዜ ነበር ና ፋሽን ብዙን ጊዜ ከአውሮፓ ወይ ከዌስተርን ሀገር ነው የሚመጣው፣ ከምዕራብ ሀገር እና ዲዛይነሮች እዛ አሉ፣ ትልልቅ የታወቁ ዲዛይነሮች፣ ኤዲቶር ጋዜጠኞች ና የዲዛይን ዳይሬክሽኑን ከዛ ይመጣል። ስለዚህ እንግዲህ ያው ቀይ ቀለም ሆነ ወይ አጭር ቀሚስ ሆነ ወይ ሚኒ ሆነ ያ ፋሽን ዲክቴት ያደርግና ከዛ ወርዶ ወደ ሜንስትሪም ይሄዳል። ህዝቡ ወደ ህብረተሰቡ ይወርዳል ማለት ነው። ህብረተሰቡ ያ ህብረተሰቡ የራሱን ኢንተርፕሬቴሽን ያደርጋል በዛ። ግን ፋሽን ማለት ያ ነው እንግዲህ ያው በጣም ትልቅ ስንት፣ አይ ቲንክ ወደ ሁለት ትሪሊዮን ዶላር ብዝነስ ነው ዛሬ። ሁላችን መቶ በመቶ መቶ ፐርሰንት ሁሉ ፋሽን ላይከተል ይችላል፣ አይደለም ግን፣ አብዛኛው ሰው በተለይ እድሜያቸውም ልጅ የሆኑት ይከታተላሉ። ምንድ ነው ቀለማ የሚለበስ ምን አይነት ቀሚስ ነው፣ ምን አይነት ኮት ነው ምናምን ይከተላሉ። አቅማቸው ከቻለ በጣም ውዱን ነገር ይገዛሉ። አቅማቸው አልቻለ ደግሞ በማስ ማርኬት የሚሰራ ይገዛሉ። እንግዲህ አሁን አንቺ ዲዛይነር ነሽ ማለት ፈልገው ሶሻል አንትረፕርነር ነ እርግጥ ፋሽን ዲዛይን አድርጋለን ማህበራዊ የስራ ፈጠራ ፈጣሪ ነው። ሶሻል ኤንተርፕረነር እርግጥ ፋሽን በጣም የማውቀ ኢንዱስትሪ ነው። ብዙ አመት ሰርችበታል ና አሁን ኢትዮጵያ የኖርኩኝ፣ ዋናው አላማዬ እንዴት ነው ያንን ኢንተርናሽናል ፋሽን ኢንዱስትሪውን እንዴት ነው እኛም የእኛን ሮል መጫወት የምንችለው። ምክንያቱም አሁን አይኑ እየተተኮረ ነው ኢትዮጵያ ላይም፣ ሌሎች ሀገሮች ማፍለቃ ለምንድን ነው የሚተክሩ? ኦፍኮርስ በማኒፋክቸሪንግ ሌቭል ብዙዎቹ ከድሮ ከቻይና ከሌላ ከኤዥያ ወደ አፍሪካ የመጡ ማኒፋክቸር ለማድረግ ነው። እዚሁ ደግሞ ነገር ውስጥም ደግሞ ዲዛይኖችም ያደጉ ነው ማለት ድሮ ልብስ የሚሰፋ አሉ፣ ግን ዲዛይኖች ግን አዳዲስ ነገር ከባህላችን ጋር የመነጩ ወይ ከባህላችን ኢንስፒሬሽን የወሰዱ ባህል ቀስቃሹ ሊሆን ይችላል። አሁንም ግን አብዛኛዎቹ ከዛ ይነሱና አዳዲስ ነገር ማየት እየጀመረ ነው። አሁን ለምሳሌ ልክ ጊዜው ተለውጧል። አሁን በእናቶቻችን አያታችን የሚያደርጉት ልብስ ና የሚሰሩት ስራ የዛን ጊዜ ልዩ ነበር። ዛሬ ግን ያለ ኑሮ በጣም ሩጫ ነው የሚመች አይነት ፋሽን አዳዲስ እየመጣ ነው አገራችን ውስጥ። እና አሁን ዋናው ዛሬ ዲስካሽኑ ዛሬ ጠዋት የነበረው እንዴት ነው? አፍሪካ ለምንድን ነው ወደኋላ የምትቀረው? እንዴት ነው አፍሪካን ማድረግ ያለብን? እንዴት ነው አፍሪካ ዲዛይነሮች በስም ትልልቅ ተብሎ እንደ ጣሊያን፣ እንደ አሜሪካን፣ እንደ ፈረንሳይ፣ እንደ እንግሊዝ ምንም የሚጠሩ ዲዛይነሮች የሉም። ከአፍሪካ አሉ፣ ጎበዞች አሉ። ግን ለምንድን ጎበዞች ናቸው ግን ለምንድን ነው እዛ ድረስ የማይደርሱበት ችሎታ እያላቸው ለአለም አይወጡ ችሎታ አለ ታለ ግን እንደ ብዙ ልዩ ፈተና አላቸው። ምክንያቱም አንደኛ ትምህርት ሌቭሉ በጣም በደረጃ አድቫንስድ ላይሆን ይችላል። ኢንተርንሺፕ ፕራክቲስ ለማድረግም ደግሞ ገና የሚያድግ ኢንደስትሪ ስለሆነ በቂ ኢንቫይሮንመንት የላቸውም። ፈረንሳይ አገር ትልልቅ ዲዛይነሮች አሉ። የተመቸ ሁኔታ የለም፣ በአገራችን ውስጥ የተመቸ ሁኔታ የለም። አክሰስ ደግሞ ጥሩ ሎካል ፋብሪክ ደግሞ አንዳንዴ ቀላል አይደለም ማግኘት፣ ደግሞ ያንንም ደግሞ መግዛት አለባቸው፣ አቅም ያስፈልጋቸዋል ለመግዛት እና ያ ለዛ ብዙ ብዙ ነገሮች ናቸው፣ ግን ዋና ጥሩ ለእኔ ኦፕቲሚስቲክ ነኝ ያልኩበትም ቅድም ምክንያቱ ዋ ነው። በጣም ወደፊት በጎ ይሆናል ብሽ ታስብ ማስበ አሁን ኢንዱስትሪ ብቻ አይደለም ይሄን ኮንቨርሴሽን የያዝ ነው እኛ ዲዛይነሮች ከዲዛይን ውስጥ የምንሰራ ብቻ አሁን ከዛ ውጭ ወጥቶ ፕራይቨት ሴክተር ቴክስታይል ማኒፋክቸሪንግ፣ መንግስትም፣ ይሄ ሁሉ አሁን ይሄንን የያዘ ነው ከኛ ጋር ምክንያቱም ውይይት ምክንያቱም ይሄ ነገር በጣም ትልቅ ሊሆን ይችላል። ቅድም እንዳልኩት የራሳችን ጥጣለን ቆዳ በአፍሪካ አንደኛ ነን። የራሳችን በጣም ጥሩ ቆዳዎች አለን። ግን ለምንድን ነው ያንን እዚሁ በዲዛይን ያ ነገ ተመርቶ እኛ ራሳችን ቤኔፊት አድርገን ኤክስፖርትም ሆኑ ለሎካል ማርኬት ማድረግ ማንችለው? እና ያ ነው አሁን እንግዲህ። ለሁሉም መልስ ዛሬ የለም፣ ግን ጥሩ ነው ይሄን ዲስካሽ ምነው። በአንቺ አስተያየት ምን መደረግ አለበት? በኢትዮጵያ ውስጥ አሁን ይሄ የዲዛይንም ሆነ የፋሽን ስራ ቶሎ ቶሎ እየወጣና ሰዎች እንዳልሽው በጣም ችሎታቸውን እያዳበሩ ኢንዱስትሪው እንዲያድግ ምን መደረግ አለበት? ከመንግስትም ከህዝብም በዚሁ ጥሩ መንገድ ይዘናል። በዚሁ መቀጠል አለብን። መቀጠል ማለትም አንዳንዴ ብዙ ስንነጋገር ብዙ ኮንቨርሴሽን ሲኖር ነው፣ ሶሉሽን ቀስ በቀስ መጣ። ስለዚህ ጥሩ መንገድ ይዘናል። ግን ያው አንደኛ ዲዛይነሮቹም ሎካል ማርኬትም ያስፈልጋቸዋል፣ ቅድም እንዳሉ የሀገር ውስጥ ገበያ ያስፈልጋቸዋል። እኛ ዘጠና ሚሊዮን ህዝብ ነን። ሁላችን ጠዋት ስንነሳ ልብስ መልበስ አለብን አይደለ? ልብስ ለብሰን አቅም ካለን በደንብም ወተቨር ልብስ ለብሰን ነው ያን ልብስን እኛ ያስበ ነው። ይሄ ልብስ ማን የሰራው እንዴት ነው የተሰራ ሰራ ብለን ብናስብና እድል ላላችን መምረጥ ብንችል ለምሳሌ ይሄ አገራችን የተሰራ ነው። አገራችን የተመረተ ነው የተመረቱን በኢትዮጵያ ዲዛይነር ብን ያ ዲዛይነሮችን ይረዳል። ብራዚል ለምሳሌ መቶ መቶ ቁጥር ፐርሰንቴጁ ባላ አርባ ሀምሳ ፐርሰንት ብራዚሊያኖች አሁን የነሱ ፋሽን ኢንዱስትሪ በጣም በጣም ያደገ ነው። በጣም ስትሮንግ ነው። ግን ሀምሳ ፐርሰንት ኮንሱመራቸው የነሱ ሎካል ማርኬት ነው። ሎካል ማርኬቱ ሰፖርት ያደርጋቸዋል ሰፖርት ያደርጋቸዋል። ና እኛም የራሳችን ዲዛይነር መጀመሪያ ሰፖርት ማድረግ አለብን። ከዛ ውጭም ደግሞ ይሄ ኮሌክቲቭሊ መስራት የሚችሉበት ኦኬ፣ በጣም ጥሩ ነው። ፋሽን ሾ ማሳየት በጣም ጥሩ ነው። ጋዜጠኞች መኖራቸው፣ ፋሽን ማግዚን፣ ይሄ ሁሉ ኢንዱስትሪ ግን ዞሮ ዞሮ ዲዛይነሩ ካልሸጠ ገቢ ከሌለው ዞሮ ዞሮ ተመልሶ ማሽኑ ከተሰበረ መቀጠል አይችልም። ደመወዝ መክፈል ካልቻለ ስራውን መቀጠል አይችልም። ጨርቅ መግዛት ካልቻለ፣ ስለዚህ ግዴታ ሰፖርት ማድረግ አለብን የራሳችን ከዛ በኋላ ማደግ ስችል የተሻለ ማሽን ዘር የተሻለ እንትን ከዛ ኋላ ቀስ በቀስ ደግሞ ወደ ኤክስፖርት ማሰብ ይችላሉ። እነሱም ደግሞ ወደኛ እኛ መምጣታቸው አይቀርም። ምክንያቱም አዲስ ፋሽን ሁሌ አዲስ ነገር እንፈልጉት እና ከአፍሪካም ከየት ከየት ቦታ ይፈልጋሉ። ግን ያ እስካሁን ድረስ ይሄ ወደኋላ የሚጎትተን ስላለ እስከ ዛሬ ድረስ መውጣት አልቻለም። ያ ዊል ታለንቱ ምክንያቱም ቁጭ ብለህ ኪራይ መክፈል አለብኝ ጨርቅ መክፈል፣ ደሞዝ መክፈል ብለህ እንዴት ک امریکا ډن سټوډیو کادیس آبابا